የመላው ኢትዮጵያ አንድነት ድርጅት በመጻረ ቃሉ በመኢአድ ስም የሚጠራው በአመራር አባሎቹና በደጋፊዎቹ ላይ ግድያ፣ እስራት፣ ድብደባ፣ ዛቻ፣ ማስፈራራት፣ የአካል ጉዳት ቀደም ሲል ከደረሰባቸው ሌላ አሁንም 132 የሚሆኑ አባሎቻችን በእስር ላይ ይገኛሉ ሲል በጽህፈት ቤቱ መግለጫ ሰጠ። ከድርጅቱ ዋና ጸሐፊው አቶ ካሳሁን አበባው በዚሁ ላይ ካሰሙት ውስጥ የመላ ኢትዮጵያ አንድነት ድርጅት በሕገ መንግሥቱ በተደነገገው መሰረት በህጋዊና ሰላማዊ መንገድ ሲታገል የቆየ አንጋፋ ፓርቲ ነው። ይሁን እንጂ ፓርቲው ከተመሰረተበት ከ1985 ዓ ም ጀምሮ በአመራሮቹ በአባላቱና በደጋፊዎቹ ላይ ግድያ፣ እስራት፣ ድብደባ፣ ዛቻ፣ ማስፈራራት፣ የአካል ጉዳት ሲደርስባቸውና ንብረቶቻቸውን ከህግ አግባብ ውጪ ሲቀሙ ቆይተዋል። ይህ ግፍና በደል አሁንም ተባብሶ ቀጥሎ በተለያዩ የሀገራችን ዜጎችና ወረዳዎች አንድ መቶ ሠላሳ ሁለት አባሎቻችን በእስር ላይ ይገኛሉ። ከታሰሩት መካከል ብዙዎቹ ደግሞ በዚህ ዓመት በተካሄደው ሀገራዊ ምርጫ ተወዳዳሪ፣ ታዛቢና ደጋፊ የነበሩ ናቸው። ዋና ጸሐፊው በማያያዝ የሕግ የበላይነት ይከበር በማለት ይህ እስኪፈጸም ይላሉ። በድርጅታቸው በኩል በእቅድ የታዘውን በመግለጽ ገዢው ፓርቲ ለሕግ የበላይነት ተገዢ እንዲሆንና አላግባብ ያሰራቸውን ሁሉንም የፖለቲካና የህሊና እስረኞች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ አጥብቀን እየጠየቅ እስረኞች ከእስር ቤት እስከሚፈቱ ድረስ በየወሩ የሻማ መብራት ስነ ስርዓት በጽህፈት ቤታችን የምናደርግ ይሆናል። ከብሔራዊ ምርጫው በኋላም አባሎቻችን በእስር ስለሚገኙ በሕገ መንግሥቱ በተደነገገው መሰረት ፍትህ አላገኘንም የሚሉት የመኢአድ ሊቀመንበር አቶ አበባው መሐሪ ናቸው። ወደ ፍርድ ቤት ያልቀረቡ ብዙዎች አሉ። ሕገ መንግሥቱ የሚለው በ24 ሰዓት ውስጥ በ48 ሰዓት ውስጥ ለፍርድ ቤት እንዲያቀርብ ያውጃል። ግን ያ ተግባራዊ አልሆነም። በአጠቃላይ ማለት የምንፈልገው ከዚህ ምርጫ በኋላ ከፍተኛ ቁጥር ያላቸው አባሎቻችን በእስር ቤት ይገኛሉ። በመንግስት አካላት በኩል ለሰብአዊ መብት ኮሚሽን፣ ለእንባ ጠባቂ ተቋም፣ ገለልተኛ ለሆነው ደግሞ ለሰብአዊ መብት ጉባኤ ይህንን ችግራችሁን አመልክታችኋል ወይ? ከሆነም ምን ምላሽ አገኛችሁ? በማለት ላቀረብኩላቸው ጥያቄዎች ፕሬዚዳንቱ አቶ አበባው መሀሪ የሚሉት አንደኛ እኛ ይህንን ለማሟላት አቤት ብለናል። አቅምም የላቸው ወረዳ ሄደው ያሰሩ የፍትህ አካላት ሄደው ለምን የሰው እየታሰረው ለምን ነው ማለት በእውነት የሚሉ ሰዎች አይደሉም። እና ይሄ ስላስቸገርን ነው እንጂ እኛ በተደጋጋሚ ደብዳቤም ጽፈን ይህንን ይዘን ሄደን ይህን አድርገናል። የታሰሩበት ሁኔታ የት የት ነው የሚል ነው። ሁሉም የአገሪቱ ክፍል ታስረዋል። በብዛት የታሰሩት ከአማራ ክልል ይሁን እንጂ በብዙ ታስረዋል። ከአዲስ አበባ ታስረዋል። ከደቡብ ታስረዋል። 132ቱ ከሁሉም ቦታ የታሰሩ ናቸው። የመንግስትን ህግ ጥሰው የሚታሰሩ አሉ። ስለነሱ አናወጣም። ለምን በሚኖሩበት ማህበረሰብ ውስጥ ጥፋት አጥፍተው፣ ለምሳሌ ሰው ተደባድቦ፣ ለምሳሌ እንደዚህ ያል ነገር አድርገው ቢታሰሩ እኛ ለቤተሰባቸው ጉዳት እንዳይደርስበት ድጋፍ እናደርግ ይሆናል እንጂ ሰውየው እንዲፈታ ወይም ሰውየው እንዲሆነ ብለን አናደርግም። ለምን ህግ ጥሷል ያ ሰውየ። እነዚህ ሰዎች ግን የፖለቲካ አመለካከታቸው ተጠንቶ፣ ጀርባቸው ታይቶ፣ ምን ይሰራል ተብሎ፣ ተማንጋሪ ይውላል ተብሎ የሚታሰሩ ሰዎች ናቸው። በሰብአዊ መብት ጉባኤ በኩል ይህንን ጉዳይ እንዴት እንደተመለከተው ለማነጋገር ያደረግኩት ጥረት ለዕለቱ ሊሳካ ባለመቻሉ የቀጠሮ ጉዳይ በመሆኑ አላስተናገድኩም። ሆኖም የሰላማዊ ትግሉ ይቀጥላል በማለት የሚገልጹልን የድርጅቱ ምክትል ፕሬዚዳንት ዶክተር በዛብህ ደምሴ ናቸው። የሻማ ማብራት ሌላውም ነገር በሰላማዊ ትግል ውስጥ ያለ ነገር ስለሆነ የምናደርገው ትግል ሁሉ ሰላማዊ በሆነ መንገድ ያለው መንግስት ጆሮ ቢኖረው እንዲሰማ ነው። በሰላማዊ ትግል ውስጥ እስካለን ድረስ ትግላችንን በዚሁ መንገድ መቀጠላችን አይቀርም። ካለፉት መንግስታትም ተምሮ በአፍ ብቻ ሰብዓዊ መብት፣ ዴሞክራሲ ብሎ ከማውራት ተግባራዊ ቢያደርግ ኖሮ የበለጠ ተደማጭነትና ድጋፍም ይኖረው ነበር። ጌታቸው ተላሌ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ